በመኢአድ ተቀዳሚ ምክትል ፕሬዚዳንት አቶ አብርሃም ጌጡ የተነበበው ሰባት ነጥቦች የያዘው መግለጫ በሀገሪቱ በአሁኑ ወቅት እየተስተዋሉ ያሉ የሰብአዊና ዴሞክራሲያዊ መብት ረገጣዎች ኢህአዴግ ትናንት ይዞት ከነበረው ህገወጥ አካሄድ ያልተላቀቀ መቼም የማይላቀቅ መሆኑን እያረጋገጥን የመጣንበት ሂደትን ያሳየ ነው ብሎታል። የሰኔ 15 ቀን 2011 ዓ.ም የአማራ ክልል ከፍተኛ ባለስልጣናትን እና የፌዴራል መንግስቱ ከፍተኛ የጦር መኮንኖች ግድያን ተከትሎ እየተፈጸመ ያለው የጅምላ እስራት፣ ማሳደድ፣ ማስፈራራት በአስቸኳይ ቁሞ ህግና ስርዓትን የተከተለ አሰራር እንዲሰፍን እየጠየቅ የሟቾች ሁኔታ በገለልተኛ ወገን ተጣርቶ በማያሻማ መልኩ ለኢትዮጵያ ህዝብና ለመላው የዓለም ህዝብ ሊገለጽ ይገባዋል። በመላ አገሪቱ እየታሰሩ ያሉ የፓርቲ አመራሮችና አባላት ሰበብ እየተፈለገ የተወሰደው የእስር እርምጃ ከዚህ ቀደም የአሸባሪነት ታርጋ በመለጠፍ ከተወሰደው ጋር ተመሳሳይነት ያለው በመሆኑ ይህ ድርጊት ቆሞ ንጹሐን ዜጎች ከእስራት ሊፈቱ ይገባል። የሀገሪቱን አንድነት እያናጋ ያለው ዘርንና ቋንቋን መሰረት ያደረገው የመንግስት አወቃቀር ነው ያሉት ሰባቱ ፓርቲዎች በመላው ሀገሪቱ የሚነሱ የህዝብ ጥያቄዎች በአፋጣኝ ተገቢ ምላሽ እንዲሰጣቸውም ግፊታቸውን በጥያቄ አቅርበዋል። በአማራ ክልል ውስጥ ታስረው የሚገኙ የመንግስት ባለስልጣናትና ንጹሐን ዜጎች ጉዳያቸው ተጣርቶ ከእስር እንዲለቀቁ እያሳሰብን በሌሎችም ላይ የሚደረገውን ማዋከብ እንዲቆምና ዜጎች ተረጋግተው ሰላማዊ ኑሯቸውን እንዲኖሩ መደረግ ይኖርበታል ብለን በጽኑ እናምናለን። በሀገራችን ደቡብ ክልል ከሚነሱ የክልል ጥያቄዎች ጋር በተያያዘ በንጹሐን ዜጎች ላይ ግድያ፣ ዝርፊያ፣ ወከባ የሚፈጽሙ ቡድኖች ተጠያቂ እንዲሆኑና ለህግ ቀርበው የህግ የበላይነት እንዲረጋገጥ እንጠይቃለን። ህዝቡ የሚያነሳቸውን ጥያቄዎች በአፋጣኝ መብትና ግዴታን መሰረት ባደረገ መልኩ ምላሽ መስጠቱ ጉዳት የሌለው ትርፋማ ውጤት ይኖረዋል ብለን እናምናለን። መግለጫው አዲስ አበባ የነዋሪዎቿና የሁሉም ኢትዮጵያዊ መሆኗን በጽኑ አምናለሁ ብሏል። የአዲስ አበባ ባላድራ ምክር ቤት አባላትና ደጋፊዎች ላይ ደረሰ ያለው መዋከብ እንዲቆምና ተፈጠሩ ያላቸው የህግ ጥሰቶችም ታርመው ምክር ቤቱ የሚያደርጋቸው ሰላማዊ እንቅስቃሴዎች በተገቢው እንዲስተናገዱ ጠይቋል። ከዚሁ ጋር ተያይዞ ከባላድራው ምክር ቤት ጋር ምን ግንኙነት አላችሁ በሚል ዲደብሊው ላነሳው ጥያቄ የኢትዮጵያ ዲሞክራሲያዊ ህብረት ሊቀመንበር አቶ ገብሩ በርሄ ተከታዩን መልሰዋል። ሰላማዊ በሆነ መንገድ ይህንን እንዲተገበር እንፈልጋለን ካሉ ግን ድጋፋቸው ሁልጊዜም አለን። የተለየ ግንኙነት ግን የለንም። እኛ እንደ ህዝብ እናያቸዋለን። የህዝብ ጥያቄ ደግሞ አዎንታዊ የሆን መልስ ማግኘት አለበት ብለን ስለምናምን ከረብሻና ከእስራት የሚያድነንም የህዝብ ጥያቄ ወቅታዊ በሆነ መልስ ስንሰጥ ነውእና ከዚህ በተነሳ ብቻ ሰላማዊ የሆነና ወቅታዊ መልስ ማግኘት አለበት ከሚል ብቻ ያለን ግንኙነት እንጂ ሌላ የተለየ ግንኙነት የለንም። ከዚሁ ጋር ተያይዞ የባላድራው ምክር ቤት አባላት ላይ የመብት ጥሰት መፈፀሙን እናወግዛለን ሲሉ የመኢአድ ምክትል ፕሬዚዳንት አቶ ሙልጌታ አበባ አክለዋል። መግለጫ መስጠት ያልቻሉበት ሁኔታ ነው የምናየው። ሲጽፉ የሚጠየቁበት ሁኔታ ነው የምናየው ሕገ መንግስቱ በእነሱ ላይ ተግባራዊ አልሆነም። ሕገ መንግስትን የተላለፈ እርምጃ ተወስዷል። ይህ እንደ ፓርቲ መቆም አለበት የሚል አቋም ነው ሁሉም ፓርቲዎች ያለን። ምርጫ 2012ን በተመለከተ ፓርቲዎቹ እየተቀናጀን ያለነው በጋራ ሆነን ተገዳዳሪ የሆነ አቅም ለመፍጠር ነው ብለዋል። የመኢአድ ፕሬዚዳንት አቶ ማሙሸት አማረ ይህንኑ አረጋግጠዋል። ዜጎች ከስራት፣ ከግድያ፣ ከመከራ፣ ከመፈናቀል፣ ከስደት የሚቆምበት ሁኔታ አመቻችቶ ከወዲሁ ሰላማዊ የሆነ የምርጫ ሂደት እንዲፈጠር እንፈልጋለን። ክልላዊ አወቃቀሩ እንደ ወረቀት የሚቀደድና የሚሰፋ ሳይሆን የህዝብን ይሁንታ ያገኘ መሆን አለበት ብለዋል። ሰባቱ የፖለቲካ ፓርቲዎቹ በመግለጫቸውም መግለጫውን የሰጡት ግንባር ለመፍጠርም በሂደት ላይ ያሉት ፓርቲዎች የመላው ኢትዮጵያ አንድነት ድርጅት፣ የኢትዮጵያ ህዝብ አብዮታዊ ፓርቲ፣ የኢትዮጵያ ዲሞክራሲያዊ ህብረት፣ የኢትዮጵያ ብሔራዊ አንድነት ፓርቲ፣ የኦሮሞ ነጻነት ንቅናቄ ፓርቲ የአፋር ህዝብ ነጻነት ፓርቲና የአፋር ህዝብ ፍትሃዊ ዴሞክራሲያዊ ፓርቲ ናቸው። ለዲደብልዩ ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ